የተከበራቹ አድማጮች በአሁኑ ሰዓት የኤርትራ ፕሬዚደንት ኢሳያስ አፈወርቂ ለአገራቸው ጋዜጠኞች መግለጫ እየሰጡ ናቸው። ብርሃነ በረሀ መግለጫውን እየተከታተለ ነው። አሉላ አሁን አናግሮት ነበር። አስመራ ላይ ሰላም እንደምናመሸ ብርሃነ። ከእግዚአብሔር ሚያስን እንዴት አመሸህ አሉላ። ቀደም ብለን በመግቢያው እንደጠቀስ ነው የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ዛሬ ማምሻውን አስመራ ላይ ከሀገር ውስጥ ጋዜጠኞች ጋር ቃለምልልስ በማድረግ ላይ ናቸው። እኔ እናንተ አሁን በምንነጋገርበትም ሰዓት ቃለምልልሱ እየተካሄደ መሆኑን ነው የተረዳሁት። እስኪ እስካሁን ባደረጉት ቃለ ምልልስ ኢትዮጵያና በኤርትራ ግንኙነት፣ በቀጠናው የደህንነት ጉዳዮችም ሆነ ሌሎች በሀገር ውስጥ ያሉ አበይት ርዕሶች ላይ የቀረበላቸው ጥያቄና የሰጡት መልስ ካለ እስኪ ንገረን። መጀመሪያ እንግዲህ ፕሬዚደንት ሲያስ አፈወርቂ በኤርትራ የማስታወቂያ ሚኒስትር የሚኒስትሩም ኃላፊ አቶ ጳውሎስ ነታባይ ላይ የቀረበላቸው ጥያቄ በኢትዮጵያና ኤርትራ መካከል የተጀመረው የሰላም ግንኙነት አንድ ዓመት ተኩል አስመዝግቧል። በዚህ አንድ ዓመት ተኩል ጊዜ ውስጥ ምን ደረጃ ላይ ያለው የሚል ጥያቄ ነበረ እና ፕሬዚደንት ሲያስ ይህን ጥያቄ ሲመልሱ ባለፈው አንድ ዓመት ተኩል ትልቅ ነገሮች ባይሰራም እንደ አንድ የለውጡ መነሻ ግን ጥሩ ጅማሬ እንደሆነ ነው የተናገሩት። በኢትዮጵያና ኤርትራ መካከል ላለፉት ሰማንያ ዓመታት በተለያዩ ኢትዮጵያ ላይ በነበሩ ሥርዓቶች ተደጋጋሚ ጦርነትና ግጭት ሲፈጠር እንደነበረ ጠቅሰው መነሻው ምንድን ነው የሚል አስተሳሰብ ላይ ደግሞ የውጭ ኃይሎች በዚህ አካባቢ ሰላም እንዲፈጠር ወይ ከሁለቱ ሀገሮች ተስማምተው እንዳይኖሩ እንቅፋት በመፍጠር ከተለያዩ ሥርዓቶች ጋር ስምምነት በማድረግ ጉዳዩን እዚህ ደረጃ ላይ እንዳደረሱት በመጥቀስ ላለፉት ሀያ ዓመታትም በኤርትራና ኢትዮጵያ መካከል የተፈጠረው የድንበር ግጭትን ዋነኛ መነሻ ሀሳቡ ከዚህ የውጭ ሀይሎች ካሏቸው እና በዛ ወቅት በሀያ አመቱ ወቅት ስልጣን ላይ የነበረው የህወሀት መንግስት የተፈጠረ ችግር እንደነበረ ነው የጠቀሱት እና በሁለቱ መካከል በአንድ አመት ተኩል ውስጥ ያለውን የተጀመረውን የሰላም ግንኙነት ለመቀልበስ አሁንም በየጊዜው የተለያዩ ችግሮች የተፈጠሩ፣ የተለያዩ አዳዲስ ምክንያቶች የተፈጠሩ ግንኙነት ለማደናቀፍ እየተሞከረ እንደሆነ ነው የጠቀሱት ማን ነው የተጀመረውን የሰላም ጥረት ለመቀልበስ እነኝህን ችግሮች ይፈጥራል አሉ ያልከው ማን ነው ይህን ችግር ይፈጥራል የሚሉት ፕሬዚዳንት ኢሳያስ አፈወርቂ ፕሬዚዳንቱ አገላለጽ ላለፉት ሀያ ሰባት አመታት ኢትዮጵያ መራ የነበረው የህወሀት መንግስት አሁንም ድረስ ዶክተር አብይ ስልጣን ከመረከባቸው ሰዓት ጀምረው በኢትዮጵያ እና ኤርትራ መካከል በአልጀርሱ ስምምነት መሰረት ድንበሩም እንደሚሰመርና ሰላሙም መስተግበር እንዳለበት ብለው ቃል ከገቡበት ጊዜ ጀምሮ የህወሀት ድርጅት ይህንን ለማደናቀፍ እየሰራ እንደሆነ በመጥቀስ በኢትዮጵያ እና ኤርትራ መካከል የተጀመረውን ሰላምም ወደ ሌላ ደረጃ እንዳይቀጥል እንደ ትልቅ እንቅፋት እንደሆኑ ነው እና አሁን ደግሞ በተለይ ባድማ አካባቢ የህወሀት መንግስት አዳዲስ ሰዎችን ለእርሻና ለቤት መስሪያ እየሰጠ እንደሆነ ድንበሩ እንዳይሰመር እንደ ትልቅ እንቅፋት እየፈጠሩ እንደሆነና በአሁን ሰዓት ደግሞ በህወሀት መሪዎች እየተነገረ ያለው በኤርትራና በአብይ ስርዓት እና በኢሳያስ አፈወርቂ ስርዓት ተከበናል ለመጨፍለቅ እየተሰራ ነው የሚል አዲስ ስልት ይዘው ተነስተው እየሄዱ እንደሆነ እና ሁለቱ ሀገሮች የጀመረውን የሰላም ግንኙነት ለማደናቀፍም በኢትዮጵያ ውስጥ የብሔርና ብሔረሰቦች ግጭት እንዲሁም በሃይማኖትና የተለያዩ ችግሮችን ከውጭ ሀይሎች ጋር በመተባበር እየሰሩ እንደሆነ ነው እና ስምምነቱም እንደተፈለገው ወደሚቀጥለው ደረጃ እንዳይሄድ እንደ ትልቅ እንቅፋት ሆነው የህወሀት መሪዎች እየሰሩ እንደሆነ ነው የገለጡት። መልካም ብርሃነ፣ እነኚህ የውጭ ያሏቸው ሀይሎች ማን እንደሆኑ የጠቀሱት ነገር አለ? በእስካሁኑ ቃለ ምልልሳቸው እስካሁን ምንም እገሌ ብለው የጠቀሱት ሀገርም ይሁን ቡድን የለም ህወሀት ግን ብቻውን እያደረገው እንዳልሆነ በውጭዎች ግፊትና እርዳታ እያደረገው እንደሆነ እንጂ የውጭ ሀይሎች ያሏቸውን በእርግጥ እንዲ እንዲህ ብለው እየጠቀሱት። መልካም ብርሃነ፣ በኤርትራና በኢትዮጵያ መካከል የተጀመረውን የሰላም ግንኙነት ያለበትን ሁኔታ አስመልክቶ ይህን ይበሉ እንጂ በሀገር ውስጥ ጉዳዮችም ላይ የሚነሱ መሰረታዊ ጭብጦች ካሉ ቃለምልልሳቸው ከተገባደደ በኋላ በሚቀጥሉ ፕሮግራሞች ትዘግብልናለህ። ለአሁኑ ለጊዜው አመሰግናለሁ፣ እግዜር ይስጥልኝ no vamos a tener los 10 que